የዲደብልዩ ዜና ጤና ይስጥልኝ፣ አድማጮቻችን እንደምናመሻችሁ። በመጀመሪያም ዋና ዋና ርዕሶቹ በአማራ ክልል በሰሜን ወሎ ዞንና በዋግ ኅምራ ብሔረሰብ አስተዳደር በሕዝባዊ ወያኔ ሓርነት ትግራይ ቁጥጥር ስር ያሉ አካባቢዎች ነዋሪዎች ለከፋ ረሃብ መጋለጣቸውን የየአካባቢዎቹ የመንግስት ባለስልጣናት አመለከቱ። በዋግ ህምራ ብሔረሰብ አስተዳደር 90 ከመቶ ነዋሪ በአስቸጋሪ ረሃብ ውስጥ እንዳለም ተነግሯል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በመጻሩ ኢሰመኮ በምስራቅ ወለጋ ዞን ኪራሙ ወረዳ የሚገኙ ሲቪሎች አስጊ ሁኔታ ላይ ይገኛሉ ሲል አሳሰበ። ኢሰመኮ በዚሁ ወረዳ በሚገኙ ቀበሌዎች ከአንድ ሳምንት በፊት በተፈጸሙ ጥቃቶች የ29 ሰዎች ህይወት ማለፉን ዛሬ አስታውቋል። አትሌት ቀነኒሳ በቀለ የፊታችን እሁድ በሚካሄደው የበርሊን ማራቶን ውድድር ክብረ ወሰን ለመስበር ቃል ገባ። ለውድድሩ ጀርመን በርሊን ከተማ የሚገኘው የ39 ዓመቱ ቀነኒሳ ከ9 ወራት በፊት በኮቪድ-19 ቢያዝም ከአንድ ወር በኋላ ማገገሙንና ለበርሊኑ የማራቶን ውድድር በደንብ መዘጋጀቱን አስታውቋል። ዜናው በስርዝር በአማራ ክልል በሰሜን ወሎ ዞንና በዋግ ህምራ ብሔረሰብ አስተዳደር በህዝባዊ ወያኔ ሓርነት ትግራይ ህወሓት ቁጥጥር ስር ያሉ አካባቢዎች ነዋሪዎች ለከፋ ረሃብ መጋለጣቸውን የየአካባቢዎቹ የመንግስት ባለስልጣናት ተናገሩ። በዋግ ህምራ ብሔረሰብ አስተዳደር ዘጠና ከመቶ ነዋሪ በአስቸኳይ ረሃብ ውስጥ እንዳለም ተነግሯል። ሰሞኑን በጦርነት ቀጠና ውስጥ ያሉ አንዳንድ ነዋሪዎች ባገኙት አጋጣሚ ለዶቼ ቬለ እንደተናገሩት በአካባቢያቸው ገበያ የለም፣ እንቅስቃሴም ተገድቧል። ነዋሪው እርዳታ ባለማግኘቱ ለከፍተኛ ረሃብ ተጋልጧል። በአማራ ክልል የዋግ ህምራ ብሔረሰብ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ መልካሙ ደስታ ዘጠና ከመቶ የሚሆነው የብሔረሰቡ አስተዳደሩ ነዋሪ አስከፊ ለሚባል ረሃብ ተጋልጧል ብለዋል። ዓለም አቀፍ ረጂ ድርጅቶችም ትኩረት እንዳልሰጡም ተናግረዋል። አንደኛ ትግራይ ክልል ላይ ዓለም አቀፍ የምግብ ፕሮግራም ደብሊውኤፍፒ የምንለውን ነቀይ መስቀል እያደረጉት ያለው ርብር ዋግ ላይ አልተደገመም አልተሰራም። ለምሳሌ ትግራይ ላይ የጦርነት ቀጠና ሆነ በጦርነት መካከል ሆኖ የትራንስፖርቴሽን የዲስትሪቢሽን አጠቃላይ ስራውን አንዱ ወር አርጎ ደግሌት ሰራ ነ ለምንድ ነው ዋግ ላይ ይሄ ሆነ? በአሁኑ ሰዓት በርካታ ተቋሞቻችን በጠላት እጅ ተወስደዋል። ሕክምና አገልግሎት ማግኘት አይቻልም። አሁን ሰቆጣና ዙሪያዋ ምንም አይነት አገልግሎት ማግኘት አይቻልም። የጤና አገልግሎት ቁሟል። ኮንዳፍ አርጎ ዘጠና ፐርሰንቱ የዋግዝ አደጋ ውስጥ ነው ያለው ዞን በድህነት ሲናቅቅ የነበረ ነው። አሁን በድህንነት ላይ ተጨምሮ በጥቅሉ እንዲሞት የተፈረደበት ህብረተሰብ ነው ብሎ መውሰድ ይቻላል። 32000 የብሔረሰብ አስተዳደሩ ነዋሪም በጦርነቱ ምክንያት ተፈናቅሏል ብለዋል አቶ መልካሙ። የሰሜን ወሎ ዞን ምክትል አስተዳዳሪ ዲያቆን ተስፋሁን ባይብል በበኩላቸው ዓለም አቀፍ ረጂ ተቋማት በጦርነት ውስጥ ባሉ የሰሜን ወሎ አካባቢዎች መግባት ባለመቻላቸው በሚሊዮን የሚቆጠር ህዝብ ለረሃብ ተጋልጧል ብለዋል። ጥላት በተያያዙ አካባቢ ያለው ወልደያን እንኳ ከያልቀም ወር አለፈን ወር ከምናምን ሆነ። ስለዚህ ሌሎቹ ደግሞ ጋፊት ቀድመው ቀድሞ የተያዙ አካባቢዎች አሉ። ሰበታ የዘጋጀ ነው። ባንክ ሳይ ብር ያለው እንኳ ቢኖረው እንኳን አላወጣም። በጣም የከፋ ኖሮ ነው ያለው ብሎ መውሰድ ይቻላል እና ሰው በጣም የተጎሳቆለ ችግር ውስጥ ነው ያለው ይህንን የአክል ቀን መቆየት እጅግ በጣም አስፈሪ ነው። መርሳና ያሉ የሚመጣውም እየተራራ ነው። ተጨማሪ የሰው ኃይል እየገባ ነው ወደ ደሴና አለም አቀፍ ድርጅቶች እስካሁን በዛ ያስገቡት ነገር የለም። ይህን መጥተው ነበረ ከዚህ ከኛ ደስ ለማስገባት ጥረት እያደረጉ ነበር፣ ግርስ ነው አላስገቡም። በጥራት የተያዘው ችግር ውስጥ ነው ያለው። አለም አቀፍ ረጂ ድርጅቶች የእርዳታ እንቅስቃሴን በተመለከተ የፌዴራሉ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዱን አስተያየት ለማካተት ሙከራ ቢደረግም አልተሳካም። በሰሜን ኢትዮጵያ በተካሄደው ጦርነት በአማራ ክልል ከ550 ሺህ በላይ ተፈናቃይ ሲኖር አራት ሚሊዮን የሚሆኑት ደግሞ በጦርነት ቀጠና ውስጥ እንደሚገኙ የባህርዳሩ ወኪላችን አለምነው መኮንን ዘግበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በምስራቅ ወለጋ ዞን ኪራሙ ወረዳ የሚገኙ ሲቪሎች ለደህንነታቸው አስጊ በሆነ ሁኔታ ላይ እንደሚገኙ አሳሰበ። ኢሰመኮ ዛሬ እንዳስታወቀው በዚሁ ወረዳ ቦቃ ቀበሌ መስከረም 7ና 8 ቀን 2014 ዓ ም በደረሱ ሶስት ተያያዥ ጥቃቶች በአጠቃላይ 18 ሲቪሎች መገደላቸውን እንዲሁም መስከረም 18 ቀን 2014 ዓ ም በውልማይ ቀበሌ በተፈጸመ ሌላ ጥቃት 11 ሰዎች መገደላቸውን ነዋሪዎች ለኮሚሽኑ ማስታወቃቸውን ገልጿል። በኪራሙ ወረዳ ባለው አሳሳቢ የጸጥታ ሁኔታ ምክንያት ከተለያዩ የወረዳው አካባቢዎች ተፈናቅለው በኖሌ ቀበሌ፣ ባህሮና ኪራሙ ከተሞች ተጠልለው የሚገኙ ከ40 ሺ በላይ የሚሆኑ ነዋሪዎች ለወራት አስቸኳይ ሰብአዊ እርዳታና ሌሎች ድጋፎችን ባለማግኘታቸው አስቸጋሪ ሁኔታ ውስጥ እንደሚገኙ ነዋሪዎች መናገራቸውንም ኢሰመኮ አስታውቋል። በአሁኑ ወቅት ኪራሙ ወረዳን ከቡሬና ነቀምጥ ከተሞች ጋር የሚያገናኙ ዋና ዋና መንገዶች ለመኪና ዝግ እንደሆኑ ማረጋገጡንም ኮሚሽኑ ገልጿል። ኢሰመኮ በመግለጫው የፌዴራል ና የክልሉ መንግስት የጸጥታ ኃይሎች በኪራሙ ወረዳ ላለው የጸጥታ ስጋት ዘላቂ መፍትሄ ለመስጠትና በነዋሪዎች ላይ በተደጋጋሚ ጥቃት የሚያደርሱ ኃይሎችን ከሕግ ፊት ለማቅረብ ተጨባጭ እርምጃዎችን እንዲወስዱ አሳስቧል። በተጨማሪም በግጭቱ ምክንያት ከቤት ንብረታቸው የተፈናቀሉ ሰዎችን ወደ ቀያቸው እንዲመለሱና ተፈናቃዮቹ ለከፋ የሰብአዊ ቀውስ ከመጋለጣቸው በፊት በአፋጣኝ ወረዳውን ከሌሎች አካባቢዎች የሚያገናኙ መንገዶች እንዲከፈቱና አስፈላጊው ሰብአዊ እርዳታ መድረሱን እንዲያረጋግጡም ኢሰመኮ በጥብቅ አሳስቧል። ይህ ዶችቨለ ዲደብሊው ነው። ዶክተር ቴዎድሮስ አድሃኖም የዓለም ጤና ድርጅትን ለሁለተኛ የስልጣን ዘመን እንዲመሩ ሌሎች የአውሮጳ ሀገራትም ድጋፋቸውን እንደሰጧቸው ጀርመንና ፈረንሳይ አስታወቁ። አንዲት ስማቸው እንዲጠቀስ ያልፈለጉ ጄኔቫ የሚገኙ ዲፕሎማሲያዊ ባለስልጣንን ጠቅሶ አሶሲየትድ ፕሬስ እንደዘገበው ሌሎች 15 የአውሮጳ ህብረት አባል ሀገራትም ከፈረንሳይና ከጀርመን ጋር ዶክተር ቴዎድሮስ ለሁለተኛ ጊዜ የዓለም ጤና ድርጅት ኃላፊ ሆነው እንዲመረጡ ደግፈዋቸዋል። ኬንያም ዶክተር ቴዎድሮስ አድሃኖም ዳግም እንዲመረጡ ድጋፏን በመግለጽ የመጀመሪያዋ አፍሪቃዊት ሀገር ሆናለች። ጄኔቫ የሚገኙት የፈረንሳይና የጀርመን ዲፕሎማሲያዊ ተልእኮዎች ትናንት ሐሙስ የእጩዎች መመዝገቢያ ጊዜ ካበቃ በኋላ በትዊተር ገጻቸው ዶክተር ቴዎድሮስ ዳግም መመረጣቸውን እንደሚደግፉ አስታውቀዋል። የዓለም የጤና ድርጅትን ለሁለተኛ የስልጣን ዘመን ለመምራት በእጩነት የቀረቡት ዶክተር ቴዎድሮስ ለዚህ የተባበሩት መንግስታት ድርጅት ትልቅ ኃላፊነት የሀገራቸውን ድጋፍ ያላገኙ የመጀመሪያው እጩ ናቸው ሲል አሶሲየትድ ፕሬስ ዘግቧል። የተባበሩት መንግስታት ድርጅት በድረገጹ እንዳስታወቀው እስከ መጪው ዳር ድረስ የእጩዎቹን ዝርዝር አያሳወቅም። አንዳንድ ዲፕሎማቶች እንደሚሉት የ56 ዓመቱ ቴዎድሮስ ተፎካካሪ ያላቸው አይመስልም። ድርጅቱ ምርጫውን የሚያካሄደውም በመጪው ግንቦት በሚያካሄደው ዓመታዊ ጉባኤ ላይ ነው። በአስር ሺዎች የሚቆጠሩ የተፈጥሮ ጥበቃ ተሟጋቾች ዛሬ በርሊን ከሚገኘው የጀርመን የሕዝብ እንደራሴዎች ምክር ቤት ፊት ለፊት ሰላማዊ ሰልፍ አካሄዱ። ጀርመን ብሔራዊ ምርጫ ልታደርግ ሁለት ቀናት ሲቀሩት በተካሄደው በዚሁ ሰልፍ ፖለቲከኞች የአየር ንብረት ለውጥን ለመቀልበስ ጠንከር ያሉ እርምጃዎችን እንዲወስዱ ተጠይቋል። ይህን ዓላማ የያዙ ሌሎች ሰልፎች ከጃፓን እስከ ኢጣሊያ፣ ህንድና ብሪታንያ ድረስ ተካሂደዋል። ሰልፈኞቹ በሚቀጥሉት ዓመታት ወደ ከባቢ አየር የሚለቀቀው በካይ ጋዝ መጠን እንዲቀንስ ካልተደረገ የዓለማችን ሙቀት እየጨመረ መሄዱ እንደማይቀር አስጠንቅቀዋል። የአየር ንብረት ጉዳይ በዓለም አቀፍ ደረጃ ትኩረት እንዲሰጠው የማድረጉ ሙከራ ጀማሪ ስዊድናዊቷ የከባቢ አየር ጥበቃ ተሟጋች ግሬታ ቱምበርግ ናት። ከዛሬ ሶስት ዓመት አንስቶ የኮሮና ወረርሽኝ እስከተነሳበት ጊዜ ድረስ በስቶክሆልም ስዊድን ብቻዋን ተቃውሟዋን ስታሰማ የቆየችው የ18 ዓመቷ ግሬታ ዛሬ በበርሊኑ ሰልፍ ላይ ተገኝታ አሁንም አለማችንን መቀየር እንችላለን፣ ለውጥ እንጠይቃለን፣ ለውጥም እኛንን ስትል ተናግራለች። ድምፅ መስጠት አስፈላጊ መሆኑን የጠቀሰችው ግሬታ ተቃውሞ በማሰማትና ፖለቲከኞችንም በመጫን ሊሆን ይገባል ስትልም አሳስባለች። አትሌት ቀነኒሳ በቀለ የፊታችን እሁድ በሚካሄደው የበርሊን ማራቶን ውድድር ክብረ ወሰን ለመስበር ቃል ገባ። ለውድድሩ ጀርመን በርሊን ከተማ የሚገኘው የ39 ዓመቱ ቀነኒሳ ከ9 ወራት በፊት በኮቪድ-19 ቢያዝም ከአንድ ወር በኋላ ማገገሙን፣ ለበርሊኑ የማራቶን ውድድር በደንብ መዘጋጀቱንም አስታውቋል። አንደኛ በወጣበት በጎርጎሮሳዊ 2019 የበርሊን ማራቶን ያስመዘገበውን ውጤት ለማሻሻል እና የዓለም የማራቶን ክብረ ወሰንንም ለመስበር ቃል ገብቷል። ያን ከባድ ጊዜ አሳልፌ በርሊን እንደገና በመምጣቴ ደስተኛ ነኝ ያለው አትሌት ቀነኒሳ በዛሬ ሁለት ዓመቱ የበርሊን ማራቶን የሩጫ ፉክክር ከዓለም የማራቶን ሩጫ ክብረ ወሰን ባለቤት ኬንያዊው ከኤልዩድ ኪፕቾጌ በሁለት ሴኮንድ ልዩነት ነበረ ውድድሩን በአሸናፊነት የጨረሰው። ኤልውድ ቺፕቾጌ በጎርጎረሳዊ 2018 በርሊን ላይ በተደረገ ውድድር የዓለምን ክብረ ወሰን ሰብሮ ያሸነፈበት ሰዓት ሁለት ሰዓት ከ1 ከአንድ ደቂቃ 39 ሴኮንድ ነበረ። የበርሊን ማራቶን በኮሮና ተዋሲ ምክንያት በጎርጎረሳዊ 2020 አልተካሄደም። ከዘመናችን ታዋቂ የረዥም ርቀት አትሌቶች አንዱ የሆነው ቀነኒሳ በአምስት ሺህ እና በአስር ሺህ ሜትር የዓለምና የኦሎምፒክ የሩጫ ውድድሮችን በርካታ የወርቅ ሜዳሊያዎችን አሸንፏል። የ2016ና የ2019 የበርሊን ማራቶን ውድድሮች አሸናፊው ቀነኒሳ የእሁዱን ማራቶን በአሸናፊነት ከጨረሰ ሶስተኛው የበርሊን ማራቶን ድሉ ይሆናል። የፊታችን እሁድ በሚካሄደው የበርሊን ማራቶን የሩጫ ፉክክር የኮሮና መከላከያ ደንቦችን በጠበቀ መልኩ 250 ሰዎች እንደሚሳተፉበት አዘጋጆቹ አስታውቀዋል። እድሜያቸው ከ20 ዓመት በታች ተጫዋቾች በሚሳተፉበት የሴቶች የእግር ኳስ የዓለም ዋንጫ ማጣሪያ ግጥሚያ የኢትዮጵያ ብሔራዊ ቡድን ዛሬ የሩዋንዳን ቡድን አራት ለባዶ በሆነ ሰፊ ልዩነት አሸነፈ። ኢትዮጵያ ዛሬ ያሸነፈችው ከሜዳዋ ውጪ ተጫውታ ነው። ቀዳሚውን ግብ ጨዋታው በተጀመረ በ19 ደቂቃ ላይ እና ሁለተኛውንም ግብ በ28ኛው ደቂቃ ላይ ያስቆጠረችው ረድኤት አስረሳኸኝ ናት። የግብ ክልሉ አቅራቢያ የነበረችው ረድኤት የመጀመሪያውን ግብ ያስቆጠረችው የሩዋንዳ ግብ ጠባቂ ያጨናገፈችውን ኳስ ከተከላካይ እይታ አፈትልካ በመውጣት በፍጥነት በመምታት ነው። ከረፍት መልስ በ56ተኛው ደቂቃ ላይ አረጋሽ ካልሳ ሶስተኛውን ግብ ከመረብ ስታሳርፍ የማሳረጊያውን አራተኛ ግብ በ ስልሳ ሁለተኛው ደቂቃ ላይ ያስቆጠረችው ቱሪስት ለማናት። የዓለም ዋንጫ ውድድሩን የምታዘጋጀው ኮስታሪካ ናት። ይህ ዶችቨለ ዲደብሊው ነው። ዜናውን ለማብቃት ዋና ዋና ርዕሶቹን በድጋሚ በአማራ ክልል በሰሜን ወሎ ዞንና በዋግ ህምራ ብሔረሰብ አስተዳደር በህዝባዊ ወያኔ ሀርነት ትግራይ ህወሀት ቁጥጥር ስር ያሉ አካባቢዎች ነዋሪዎች ለከፋ ረሃብ መጋለጣቸውን የየአካባቢዎቹ የመንግስት ባለስልጣናት አስታወቁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በምስራቅ ወለጋ ዞን ኪራሙ ወረዳ የሚገኙ ሲቪሎች አስጊ ሁኔታ ላይ ይገኛሉ ሲል አሳሰበ። አትሌት ቀነኒሳ በቀለ የፊታችን እሁድ በሚካሄደው የበርሊን ማራቶን ውድድር ክብረ ወሰን ለመስበር ቃል ገባ። ዜናው በዚሁ አበቃ።